በጋምቤላ ክልል ውስጥ ሁለት የረድኤት ሰራተኞች የተገደሉበትን ከአንድ ሳምንት በፊት የተፈጸመውን ጥቃት በኢትዮጵያ የአሜሪካ ኤምባሲ አውግዞታል። ጥቃቱን የፈጸሙትን ግለሰቦችም መንግስት በቁጥጥር ስር አውሎ ሕግ ፊት እንዲያቀርባቸውም ጠይቋል። መንግስት ለሰብአዊ አገልግሎቶች ሰራተኞች ጥበቃ እንዲያደርግም ኤምበሲው አሳስቧል። በሌላ በኩል ጥቃቱ የተፈጸመው የየትኛውም ታጣቂ ቡድን አባል ባልሆኑ ግለሰቦች መሆኑን ያስታወቀው የጋምቤላ ክልል መንግስት አራት ተጠርጣሪዎችን መያዙን አስታውቋል። እስክንድር ፍሬው ተጨማሪ አለው? የዛሬው የአሜሪካ ኤምባሲ መግለጫ መነሻ ከአንድ ሳምንት በፊት ነሐሴ 30 2011 በጋምቤላ ክልል የተፈጸመው ጥቃት ነው። ባለፈው ሐሙስ በተፈጸመው በዚያ ጥቃት አክሽን አጌንስት አንገር የተሰኘው ዓለም አቀፍ ድርጅት ሰራተኞች የሆኑ ሁለት ኢትዮጵያውያን መገደላቸው ተገልጿል። የደቡብ ሱዳን ስደተኞች ወደ ተጠለሉበት ኑኒል ካምፕ በመጓዝ ላይ እንዳሉም ነው ሁለቱ የእርዳታ ሰራተኞች በታጣቂዎች በተፈጸመ ጥቃት የተገደሉት። አዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ ጥቃቱን አውግዟል። በስልክ ያነጋገርኳቸው አዲሱ የአሜሪካ ኤምባሲ ቃል አቀባይ ጆን አይስ የመግለጫውን ይዘት አብራርተዋል። እነዚህ ሁለት ሰዎች እየሰሩ የነበሩት ኢትዮጵያ ውስጥ የሚገኙ ስደተኞችን ጨምሮ ሁሉንም ለመርዳት ነው። እንዲህ አይነት አደጋ ሲጣል ሁልጊዜም ያሳዝናል። ጥቃቱን ግልጽ በሆነና እጅግ በብርቱ ቃላት እናወግዛለን። ባለሥልጣናቱም ተጠያቂ ግለሰቦችን በቁጥጥር ስር አውለው ፍርድ ፊት እንዲያቀርቡ ጥሪ እናሰማለን። ጥቃቱን በማውገዝ ሌሎች ድምፆችን እየተቀላቀልን ያሉት ቃል አቀባዩ የተባበሩት መንግሥታት የሰብአዊ እርዳታ ማስተባበሪያ ቢሮ ሰሞኑን ያወጣውን መግለጫ በምሳሌነት ጠቅሰዋል። በመግለጫውና በቃል አቀባዩ አስተያየት ለመንግሥት የቀረበው ጥሪም ሰሞኑን በተባበሩት መንግሥታት የኢትዮጵያ ቢሮ የተንጸባረቀውን ሀሳብ ያጠናከረ ነው። እነዚህ የሰብአዊ እርዳታ ሰራተኞች ስራው ምን እንደሆነ የሚያሳይ ግልጽ ምልክት በተደረገበት ተሽከርካሪ ውስጥ ነበሩ። በድጋሚ ተስፋችን ኢትዮጵያ ውስጥ በሰብአዊ ረድኤት ሥራ ላይ የተሰማሩ ሁሉ የመንግሥት ሙሉ ከለላ እንደሚኖራቸውና ሥራቸውን ያለ ስጋት ማከናወን እንዲችሉ ነው። የጋምቤላ ብሔራዊ ክልላዊ መንግሥት ዘግይቶም ቢሆን በተፈጠረው ጥቃት ዙሪያ አስተያየት ሰጥቷል። ጥቃቱን ተከትሎ አስፈላጊው እርምጃ እየተወሰደ መሆኑን ነው የክልሉ መንግሥት ቃል አቀባይ ኦዶል አጎዋ በስልክ የገለጹልኝ። እንዳልከውም የተፈጸመው ግድያ የዛሬ ሳምንት ማለት ነው። የክልሉ መንግስት ያሳዘነውና ድርጊቱም አስነዋሪ፣ በሰላማዊ ሰው ልጅ ፍጡር ላይ የማይፈጸም መሆኑን ኮንነዋል። ይህ ድርጊት የፈጸመው ግለሰቦችም ላይም የክልሉ መንግስት አፋጣኝ እርምጃ በመውሰድ አራት ተጠርጣሪዎችን በቁጥጥር ስር አውሏቸዋል እና ይህ መረጃ ከተሰበሰበ በኋላ ደግሞ ህጋዊ እርምጃ ይወስድባቸዋል። አራቱ ተጠርጣሪዎች በግለሰብ ደረጃ በግል ነው ይሄንን ጥቃት የፈጸሙት? ታጥቆ የሚንቀሳቀስ ቡድን አለ በአካባቢው? ምንድን ነው እስካሁን ያላችሁ መረጃ? እነዚህ ዝም ብለው በግለሰብ ደረጃ የሚንቀሳቀሱ ናቸው እንጂ የታጠቁ ድርጊቶች አይደሉም። ለምን ጥቃቱን ፈጸሙት? መረጃው ካላችሁ እናንተ እስከምታውቁት ድረስ ለምን ይሄን አደረጉ? እንግዲህ የተባበሩት መንግሥታት ድርጅት እንዳሳወቀው አቶ ኦዶል፣ የእርዳታ መኪናዎች ስለመሆናቸው በቂ ምልክት የተደረገባቸው ናቸው። ጥቃቱ የተፈጸመበት መኪና ማለት ነው። እንግዲህ ጥቃቱ የፈጸሙበት ምክንያት በዝርዝር ወደፊት የሚታወቅ ይሆናል። እንግዲህ ቁጥር ስር ውለዋል። ለምን ጥቃቱ አደረሱ የሚለውን ደግሞ ሕጋዊ አካላት ደግሞ ዝርዝር የምርመራ ስራ ካካሄዱ በኋላ ለምን እንደፈጸሙ የሚደረስበት ይሆናል። መቼ ነው በቁጥጥር ስር የዋሉት ሰዎቹ? አቶ ኦዶል ትናንትና ወደ ጀምሮ ነው ቁጥጥር ስር የዋሉት አራቱ። ከአንድ ሳምንት በፊት የተፈጸመውን ጥቃት ተከትሎ በተባበሩት መንግስታት ስር ያሉና ሌሎች ዓለም አቀፍ የእርዳታ ድርጅቶች በጋምቤላ ላይ የሚያደርጉትን እንቅስቃሴ ማቋረጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።